ኦዋጋ የተሰኘውን ቤተ ሙከራቸውን ካቋቋሙት ወጣቶች መካከል አንደኛው ዢላድ ዥዌላ በጽህፈት ቤታቸው በር ላይ ከበስተ ውጭ በኩል የድርጅታቸው መለያ ባንዲራቸውን እየሰቀለ ነው። ገንዘብ ለመሰብሰብ ሕዝብን የማስተባበር ስልት ምስጋና ይግባውና ለመረጃ ቴክኖሎጂ ድርጅታቸው ማቋቋሚያ የሚሆን ገንዘብ ማሰባሰብ ችሏል። አሁን የሚፈልጉት ሰዎች ማን እንደሆኑ እንዲያውቋቸው ነው። ሰዎች እዚህ ኦጋዱጉ ውስጥ በቅጡ እንደማያውቁን መቀበል አለብኝ። በድረገጻችን የተነሳ ብዙ ሰዎች ስለ እኛ የሚያውቁት ከሀገር ውጪ፣ በተለይ አውሮፓ ውስጥ ነው። ያ እንዲለወጥ ግን እዚህ ኦጋዱጉ ውስጥ ባለን ቤተ ሙከራችን ጥረት እያደረግን ነው። በሶስት አቅጣጫ ማለትም በእንግሊዝኛ ስሪዲ የሚታይ ዲጂታል ህትመት ቤተ ሙከራ በኮምፒውተሮች እገዛ በቀላሉ ሊንቀሳቀሱ በሚችሉ ማናቸውንም ነገሮች እውን ለማድረግ በሚያስችሉ መሳሪያዎች የተዋቀረ አነስተኛ የስራ ማደራጃ ቦታ ነው። በሶስት አቅጣጫ ማለትም ስሪዲ የሚታይ ዲጂታል ህትመት መሳሪያ ቤተ ሙከራ ውስጥ የሚያሰማው ድምፅ ነው። ዢላድ ማተሚያውን ያሸነፈው ፈረንሳይ ውስጥ በተደረገ የኮምፒውተር ውድድር ላይ ተካፍሎ ተሸልሞ ነው። ማተሚያው የኩራቱና የደስታው ምንጭ ነው። አሁን በዚህ ማተሚያ ታግዘው በተለያየ መንገድ አካል ጉዳት ለደረሰባቸው ሰዎች ምትክ የሰውነት ክፍል ቁሶችን ከሚያመርቱ በአካባቢው ከሚገኙ ባለሙያዎች ጋር ለመስራት ተስፋ ሰንቀዋል። ምትክ የሰውነት ክፍል ቁሶችን የሚያመርቱት ባለሙያዎች በሶስት አቅጣጫ የሚታይ ዲጂታል ህትመት ይቅርና ማተሚያውን እንኳን አይተው አያውቁም። ሆኖም በሶስት አቅጣጫ የሚያሳይ ዲጂታል ማተሚያ ምን እንደሆነና በሱም ምን ማድረግ እንደሚቻል ሀሳቡ አላቸው። የአካባቢው ባለሙያዎች ተተኪ እግሮችና እጆችን የሚሰሩት እጅግ አድካሚ በሆነ መንገድ በእጃቸው እየታገዙ ነው። አጹ አዶቴ በዚህ አዲስ ስነ ቴክኒክ ስራቸው ይቀልልኛል ብለው ከሚያስቡ ባለሙያዎች መካከል አንዱ ናቸው። ሲመስለኝ በሶስት አቅጣጫ በሚያሳይ ዲጂታል ማተሚያ በመታገዝ በቅርቡ አስር ምትክ የሰውነት ክፍል ቁሶችን በቅጽበት ማምረት ትችላለ። ቤተ ሙከራው ለአካባቢው ባለሙያዎች ተግባራዊ እገዛ ከማድረጉን ባሻገር በአንደኛ ደረጃ ትምህርት ቤቶች የኮምፒውተር ትምህርቶችን መስጠትን ጨምሮ የተለያዩ የአፈጻጸም እቅዶች ላይ ተሳታፊ ነው። ዛሬ ዢላድ በተደጋጋሚ ሲጎበኘው ወደ ሰነበተው ትምህርት ቤት ያቀናል። ስለ ኮምፒውተሮች ምን ያህል እንደምታውቁ አብረን እንመለከታለን። ስለ ኮምፒውተር አሰራር ቀደም ሲል ግንዛቤው ያላችሁ የበለጠ እውቀትን ትገበያላችሁ። ስለ መረጃ ስነ ቴክኒክ አንዳችም እውቀቱ የሌላችሁ ደግሞ ዛሬ ፍጹም አዲሱ ዓለም ላይ አንዳች አሰሳት አድርጋላችሁ። አብዛኞቹ ልጆች በሕይወታቸው ኮምፒውተር አይተው ስለማያውቁ ዥላድ የሚነግራቸውና የሚያሳያቸው ነገር እጅጉን አጓጉቷቸዋል። ልጆቹ ኮምፒውተር እንዴት እንደሚሰራ ግንዛቤ ጨብጧል። በጂላድ እርዳታም ካሮጌ ኮምፒውተሮች ቁሳቁሶችን በመሰብሰብ አዲስ ኮምፒውተር ገጣጥመው አዋቅሯል። ልጆቹና ልጃገረዶቹ በጉጉት ተውጠው ስራቸው ላይ ተጠምዷል። ሌሎች ደግሞ የኮምፒውተሩ ቁሳቁሶች ሲገጣጠሙ ከጎን ሆነው እየተመለከቱ ነው። እንግዲህ ልጆቹ ከመረጃ ስነ ቴክኒክ ባለሙያ ጋር በአንድነት ወደ ዋጋ ቤተ ሙከራ ያቀናሉ። እዚያ አዲስ የተገጣጠመው ኮምፒውተርን ለመሞከር የሚያስችል የኤሌክትሪክ አቅርቦት ይገኛል። እያንዳንዱ ልጅ ገና በለጋ ዕድሜው ከኮምፒውተር ጋር ተዋውቆ በዲጂታሉ ዓለም ባዳ እንዳይሆን እድሉን መስጠት እንሻለን። ያለማድረግም ቤተ ሙከራችንን እንጠቀማለን መጠነኛ እውቀታችንንም ማስተላለፍ እንፈልጋለን። ሁሉም ነገር የመረጃ ስነ ቴክኒክ ባለሙያው እንዳቀደው የሚከናወን ከሆነ አንደኛ ደረጃ ትምህርት ቤቱ የራሱ የሆነ በኮምፒውተር የተደራጀ ክፍል ይኖሯል።